SBS Radio. SBS. አገር ቤትና ባህር ማዶ ስለ አቶ ገብረ መድህን አርያ ሲነሳ የህይወት ገጽታቸው ጎልቶ የሚታየው ከቀድሞው የትግል ድርጅታቸው ሕዝባዊ ወያነ ሐርነት ትግራይ ህዋት ጋር ተቆራኝቶ ነው። ለህዋት ታግለዋል። በህዋት ለስደት ተዳርገዋል። በአገር ቤትና ባህር ማዶ ዝግጅታችንም የግል ሕይወት ትረካቸው ካድዋ እስከ አውስትሬሊያ የሚያጠነጥነውም በዚሁ ዙሪያ ነው። ገብረ መድናሪያ የተወለዱት አድዋ ከተማ ነው። አባታቸው ብላታ አብርሃም መሪድ ገበሬና አንጥረኛ ነበሩ። የአባታቸው አባት አያታቸው ያጼ ዮሐንስ አራተኛ ጓደኛ የነበሩ ናቸው። እናታቸው ታዋቂና በእርሻ ተዳዳሪ የነበሩት ብላታ ገብሮ ልጅ ናቸው። ወላጆቻቸው አራት ልጆችን ከአብራካቸው ከፍለው ያፈሩ ሲሆን ገብረ መድን የመጨረሻው አራተኛ ልጅ ናቸው። ገብረመድን መድን ሰብዕናቸውን ለመቅረጽ አባታቸውን በአርአያነት እየተመለከቱ አላደጉም። አባታቸው በሞት የተለዩቸው ገና ሕፃን ሳሉ ነበር። ይሁንና የእናታቸው ወንድም የነበሩት ቀኛዝማች አርያ ገብሩ እንደ ልጃቸው አድርገው ሊሳድጉ ወሰዷቸው። አራተኛ ክፍል እንደ ደረሱም አጎታቸው የመንግሥት ሠራተኛ ነበሩና ወደ አክሱም ተዛወሩ። ገብረ መድህንም አጎታቸውን ተከትለው አራተኛና አምስተኛ ክፍል ትምህርታቸውን አክሱም ከተከታተሉ በኋላ ወደ አድዋ ተመለሱ። የአንደኛና ሁለተኛ ደረጃ ትምህርታቸውን አድዋ ንግሥተ ሰባ ትምህርት ቤት አጠናቀቁ። እኔ የተወለድኩት አድዋ ነው። አድዋ አውራጃ አድዋ ከተማ ውስጥ ነው። አባቴ ብላታ አብርሃ መርዕድ ይባላል አባቱ በጣም ትልቅ ሰውና የተከበሩ ነበሩ በአድዋ ውስጥ ሁለተኛ ደግሞ የአጼ ዮሐንስ ጓደኛ ነበሩ እናቴም አባቷ ብላታ ገብሩ ይባላሉ እሳቸውም ትልቅ ሰው ናቸው በእርሻ የሚኖሩ ሁለቱ ተጋቡ ከተጋቡ በኋላ አራት ልጆች ተወለድ ከአራት የመጨረሻው እኔ ነኝ የልጅነት ህይወቴ አባቴ ገና እኔ ህፃን እያለሁ ነው የሞተው። ከዛ ከሞተው በኋላ እኔ ትንሽ ችግር አጋጥሞኝ ነበር። አጎቶች ያሉ እናቴ ወንድሞች፣ የመጀመሪያ ትልቁ ቀኛዝማች አርአያ ገብሩ ይባላል። እሱ መጣና ስወሰደኝ እሱ ደግሞ እዛ አስተማረኝ። መንግስት ሰራተኛ ስለነበር ወደ አክሱም ስለተዛወረ አብሬው ህድግ አክሱም ውስጥ ደግሞ ከአራተኛ እስከ አምስተኛ ክፍል ላይ እዛ ተማርኩ። ከዛ ተመልሼ ወደ አድዋ ሄድኩ። እዛ ቆያለኝ ቆየሁ። እዛ ነው ትምህርቴን እንግዲህ የጨረስኩ። አድዋ ጀመርኩ፣ አድዋ ጨረስኩ ማለት ነው። አንደኛ ደረጃ ትምህርት ቤት፣ ሁለተኛ ደረጃ ትምህርት ቤት የተማርኩትም አድዋ ንግስት ሰባ ነው። ስለዚህ በዚህ ነበር ትምህርቴን ያጠናቀቁት። የሁለተኛ ደረጃ ትምህርታቸውን ካድዋ ንግሥተ ሳባ ትምህርት ቤት እንደ ጨረሱ ያቀኑት ወደ አዲስ አበባ ነው። እዚያም እንደ ደረሱ ከንግድ ሥራ ትምህርት ቤት ትምህርታቸውን አጠናቀው ተመረቁ። የገንዘብ ሚኒስቴር ተቀጣሪ በመሆንም ለመንግሥት ሠራተኛነት በቁ። አዲስ አበባ በመንግሥት ሠራተኛነታቸው ብቻ ረግተው አልቆዩም። ወቅቱ የ1966ቱ ሕዝባዊ አብዮት ሊፈነዳ ዋዜማ ላይ የነበረበትና የዩኒቨርሲቲ ተማሪዎች ንቅናቄ የተቀጣጠለበት ነበር። የማንነት ፖለቲካ የአፍላ ግራ ከረሮች አጀንዳ ነበርና ገብረ መድን አርያ የትግራይ ተወላጅነታቸው ዘር ተመዞ በቀድሞው የህወሓት ሊቀመንበር በአሁኑ ወቅት የትግራይ ዲሞክራሲያዊ ትብብር ሊቀመንበር የሆኑት አረጋዊ በርሄ በድርጅት አባልነት መለመሏቸው የካቲት 66ቱ አብዮት ፈነዳ። በ1967 ማኅበረ ገስገስቲ ብሔረ ትግራይ ማገብት ሲመሰረት ገብረ መድን አርያ የማገብት አባል ሆኖ አንደኛ ደረጃ አድዋ ንግስት ሰባት ጨረስኩ፣ ሁለተኛ ደረጃ አድዋ ንግስት ሰባት ጨረስኩ። ከዛ አዲስ አበባ ሄድኩና ወደ ንግድ ስራ ትምህርት ቤት ገባሁ። ከገባሁ በኋላ በገንዘብ ሚኒስቴር ተቀጥሬ ሲሰራ ነበር። ወደ ትግል አለሙ የገባሁት ቀደም ብዬ በሺ ዘጠኝ መቶ ስልሳ አራት ዓመተ ምህረት ነበር። ይህም አረጋዊ በርሄ ነው የመለመለኝ። አረጋዊ በሬ ሲመረምለኝ በስሳ አራት አመተ ምህረት በዛን ጊዜ እኔ የፖለቲካ እውቀት የለኝም የአካዳሚክ ትምህርት ሰርቼ ምገባ እንጂ። ከዛ በኋላ በሺ ዘጠኝ መቶ ስድሳ ሰባት አመተ ምህረት ማገብስ ሲመሰረትም ነበርኩ። ግባሉኝ አልገባ አልኩ። እኔ የፖለቲካ እውቀት ዝቅሰኛ ነው አልገባ አልኩ። ከዛ በኋላ ግን ያው የማገብስ አባል ሆኜ እንድሰራ ያደረገኝ አረጋዊ ነው። ወደ በርሃ ገብተው በወቅቱ በሥልጣን ላይ የነበረውን የጊዜያዊ ወታደራዊ አስተዳደር ደርግን ለመታገል በመዘየድ ወደ ትግራይ የሥራ ዝውውር ጠየቁ። ተፈቀደላቸው። ትግራይ ገብተው ግና ከመንግስት ሥራቸው ይልቅ የድርጅታቸው ሥራ ላይ አተኮሩ። አባላት ምልመላ ላይ አብስተው ሠሩ። እንቅስቃሴያቸውም በመንግስት ዐይን ውስጥ መግባቱን በድርጅታቸው በኩል ተጠቆሙ። ሳይቀደሙ ለመቅደም ኮብልለው ወደ በረሃ ወረዱ በረሃ እንደ ደረሱም በሕክምና ዘርፍ ሥልጠና ተሰጣቸው ብዙም ሳይቆዩ የንግድ ሥራ ትምህርት ቤት ምሩቁነታቸው ፍሬ ተመዝኖ የማኅበራዊና ምጣኔ ሀብት ዘርፍ ተመድቡ ትግሉ ሜዳ የሄድኩበት አዲስ አበባ ውስጥ ሥራ ነበር ከአዲስ አበባ ለው ቀይሩኝ ብዬ ወደ ትግራይ መጣ እንደ አዛወረኝ ገንዘብ ሚኒስትር ወደ ትግራይ ከዛ በኋላ አድዋ ውስጥ አንድ ቦታ ግንጃ ቤቱ በዋና ሂሳብ ሹምነት ሲሰራ ነበር ወያኔ ስራ ነበር የምሰራው ለማለት ይቻላል ምንም የመንግስት ስራ ይሄን ያህል ትኩረት አልሰጠም ከዛ በኋላ ታወቀብኝ ደርግ ወደ ስልጣን እንደመጣ ታወቀብኝ ተረዳው ይዛሃልና ውጣለኝ ተኩል አዋድ ወጣ በሺ ዘጠኝ መቶ ስልሳ ስምንት አመተ ምህረት የካቲት ወር ወጣ ከዛ በኋላ ወደ ትግሉ ተቀላቀልኩ በረሃ የገባሁት መጀመሪያ ወደ ገርህ ስናይ ነበር የሄድኩት። ስለማውቀው የት እንዳሉ አመራሮች ስለማውቀው ወደ ዛሄድ። ከዛ በኋላ ከአመራሮች ጋር ተቀላቀልኩ። ከአመራሮች ጋር የነበረ አባይ ፀሐዬ ነበር፣ መለስ ዜናዊ ነበር፣ ስብሀት ነጋ ነበር። ሰራዊቱ ጋር እንደተቀላቀልኩ በመጀመሪያ ጊዜ በሺ ዘጠኝ መቶ ስሳ ዘጠኝ አመተ ምህረት የክፍሎች ዴፓርትመንት የሚባሉ የተለያዩ ክፍሎች ሲመድቡ ይሄ ሕክምና አስተዳዳሪ አድርገው ሸሙ ኃላፊነት ሰጡኝ እዛ ትሰራ ነበር። ከዛ በኋላ ደግሞ የለም አንተ ወደ የማህበረ ኢኮኖሚ መግባት አለብህ ይህንን አቋረጥና ከማህበረ ኢኮኖሚ ተቀላቅልህ ትሰራለህ አሉኝ። በሺ ዘጠኝ መቶ ሰባ ሶስት ዓመተ ምህረት ደግሞ ጠቅልዬ ወደ ማህበረ ኢኮኖሚ ገባ። ከዛ በኋላ ማሌሊት ሲመሰረት እባክህ እንዴት አርገን እንደምንሰራው ይህ ክፍል አስተካክልህ አቅርብልኝ አለኝ ስብሐት ነጋ። ስብሐት ነጋ ነበር ሊቀመንበሩ። እነዚህ ሶስት ክፍሎች የከፈልኳቸው እኔ ነኝ። አንደኛ ገንዘብ፣ ሁለተኛ ስንቅ እና ንብረት ሶስትን ከፍዬ ሰጠሁት። በመጨረሻ ወደ ማዕከላዊ ኮሚቴው ስብሰባ ቀረበ፣ አጸድቁለት እኔ የገንዘብ ኃላፊነት ይዤ ኃላፊነት ተሰጠኝ። በዛን ጊዜ ስሰራ ነበር እስከወጣ ድረስ ማለት ነው። በጠቅላላ በትግሉ የቆየሁት አስራ አምስት ዓመት ነው። እዚህ በአስራ አምስት ዓመት ውስጥ በተለይ በገንዘብ ዘርፍ ተሰማርተው ሳሉ የህወሓት የገንዘብ ምንጭ ምን ነበረ? በምን መልክ ነበረ? እርስዎ ገንዘቡን ሲያሰባስቡ የነበሩት ምን ያህልስ ገንዘብ አሰባስበዋል? እዛ ኃላፊነት ላይ በነበሩበት ጊዜ የገንዘቡ ምንጭ የነበረ ከህዝብ የሚወረስ ንብረት ነው። ህወሀት ገና ከመጀመሪያ ጀምሮ ከሺ ዘጠኝ መቶ ስሳ ስምንት ዓመተ ምህረት ጀምሮ ማዮ ይፈልጋቸው ሰዎች ፊዳሉ እያለ ያስራል። ሀብታቸውን ንብረታቸው ይዘረፋል። ሓለዋ ወያኔ የሚባል እስር ቤት ነበረ ወይ ሓለዋ ወያኔ፣ በተለያየ ቦታ ብዙ ሓለዋ ወያኔዎች ናቸው የተመሰረቱት። ብዙ ሰው ደግሞ በዚህ ንብረቱ እየተዘረፈ ያለው ሀብት ያለው ንብረት እየተዘረፈ አንዳንድ ጊዜም በሚያሳዝንህ በአባቱ እናቱ የሚገደሉበት ወንድሞች የሚጎደሉበት ታያለህ። በጣም አስተቃቂ ነበር። ዋና መሰረቱ ይሄ ነበር። በሺ ዘጠኝ መቶ ሰባ አምስት አመተ ምህረት ደግሞ ቀረጽ አስከፍላለሁ ግብር አስከፍላለሁ ብሎ ወደ ገበያ ወጣ ህዝባዊ ወያነ ሓርነት ትግራይ። ይህንን በሚወጣበት ጊዜ ከህዝቡ አንድ ዶሮ በሰባ አምስት ሳንቲም ከሸጥካ ሀያ አምስት ሳንቲም ለወያኔ ይስከፍላለህ። አንድ በሬ ሰባብ ከሸጥከው አስር ብር ለወያኔ ትከፍላለህ በዚህ ሲያሰባስብ ነበር እና ገቢው ይሄን ያህል አልነበረም ከዝርፊያ ብቻ ነው ከዝርፊያ የሚያገኘው የህዝብን ሀብት እየወረሰ አጉል ስም እየሰጠ የውሸት ስም እየለጠፈ እንትን የንረው በመጨረሻ ወልቃይት ጸገዴ እንደተቆጣጠረ ግን የህዝቡን ሀብት በጣም ብዙ ስለነበር የሰሜንህን በጣም ብዙ ስለነበር ሀብቱ እየወረሰ በሚሄድበት ጊዜ ብዙ እህል እና ብዙ ንብረት ወደ ገበያ እያወጣ ይሸጥ ነበር። ገንዘቡ ተመልሶ በሚመጣ ጊዜ ይሄን ያህል ብለህ እንኳን ባትለው ወደ እጃቸው የሚገባ ግን ብዙ ነበር። በዚህ ነበር ዋና ውንት ናቸው። ከህዝብ የሚዘርፉት ነበር የህዋት ሚጭ አንዳንድ ሰዎች ገንዘብ ያስም ነበር ይላሉ፣ ውሸት ነው። አንዳንድ ሰዎች ነጋዴ ነበረ ወያኔ ይላሉ፣ ውሸት ነው። አንዳንድ ሰዎች መርከብ ነበረው ወያኔ ይላሉ፣ ውሸት ነው። በቅሎና ያ ፈረስ እየሸጠ ከህዝብ ከሰሜን ጎንደር የነጠቀው እዛ ነበር የሚሸጠው እንጂ በዛ ነበር እንጂ ሌላ ምንም የገቢ ምንጭ አልነበረም የሚረዱት ኃይሉም አልነበረም፣ ካለ ሱዳን በስተቀር ሱዳን እርግጥ አንዳንድ እርዳታ ያደርግለታል። በዛም ትንሽ ገንዘብ ትንሽ መድኃኒት በመድኃኒት በትንሽ ገንዘብ ነው የሚሰጡት። ይሄ ነበር ዋናው የገንዘቡ ምንጭ። ግን ዝርፊያ ነበር። ህዝባዊ ወያነ ሓርነት ትግራይ ከተመሰረተ ጀምሮ እስከ መጨረሻው በዝርፊያ ነበር የመጣው። ይሄ ነው ዋና ምንጩ። በተለይም በድርቅ ወቅት ከአለም አቀፍ የእርዳታ ድርጅቶች እንደዚሁ እርዳታዎች ሲመጡ ያንን መልሶ እንደገና በገበያ ላይ አውጥተው መልሰው ከነሱ እንዲገዙ ያደርጋሉ ያንንም እንደገና ወደ ገንዘብ ይቀይራሉ ይባል ነበር ቢቢሲም የእርሶን ታሪክ እንደዚሁ ሲያወጣ እራሶም እንደ ነጋዴ መስለው መልሰው ለእርዳታ ሻጮቹ አቅርበው ገንዘቡን ይቀበሉ ነበር ህወሓት ተብሏል ያስ እንዴት ነበር ሲሰራ የነበረው ያንን በ1967 ዓ ም በሺ ዘጠኝ መቶ ሰባ ስድስት አመተ ምህረት በተወሰኑ ቦታ ዝናብ አቆመ። ካቆመ በኋላ ኤንጂኦዎች በሱዳን ትብብርና በሻእቢያ ትብብር ኤንጂኦዎች ወደ ትግራይ እንዲገቡ ተደረገ። ከዛ በኋላ የሚያመጡት ገንዘብ በሰባ ስድስት አመተ ምህረት የመጀመሪያው ልጥቀስልህ ብዙ ነበር። ሰባ አምስት ሰባ ስድስት ይህን ብዙ ነበር። ይህን ሲመጣ ጊዜ ገንዘቡ እየተወሰደ የት እንደሚያደርሱትም እንኳን አይታወቅም ነበር። ቀጥሎ ግን በሀይለኛው ድርቅ በሺህ ዘጠኝ መቶ ሰባ ሰባት ዓመተ ምህረት እንደመጣ የዓለም ህዝብ ተባብሮ በጣም ሰፊ ድጋፍ በጣም ሰፊ መጠነ ሰፊ ድጋፍ ነው የተዘረገለት። ይህንንም እየተቀበለ ወያኔ ፖርት ሱዳን ነበር የሚራገፈው እህሉ። ከፖርት ሱዳን ወደ ገዳሪፍ ይገባል እና ለህዝብ እናከፋፍላ ብለው የተስማሙት በዛ ነበር። ሱዳንም ሲተባበረው ስለነበር ግን ያን የመጣው እህል ምንድን ነው የሚያደርጉት? አንድ ለሰራዊቱ ሁለት ለድርጅቱ፣ ምናልባት አስፈላጊ ከሆነ እንዳይተን ለህዝብ እናሰጣለን የሚል ነበር። በድርጅቱ ውሳኔ መሰረት ከዛ በኋላ መጣ እህሉ፣ በጣም በጣም በጣም ብዙ ነው። የተለያየ ምግብ አይነት መጣ፣ የተለያየ መድኃኒት መጣ፣ የተለያየ የሕክምና መሳሪያ መጣ የተለያየ ልብስ ለድሆች ተብሎ ልብስ መጣ። ይህን ሁሉ ከመርከብ ወደ መርከብ እያሸጋገሩ ወደ ሳውዲ አረቢያ፣ ወደ ኢራን፣ ወደ ሶሪያ፣ ሊቢያ፣ ራሱ ሱዳንም ገዥ ነው። ይህን እየሸጡ በብዙ ሚሊዮን ዶላር የሚቆጠር ተሰበሰበ። ከተሰበሰበ በኋላ ምንድን ነው ያደረጉት? ግማሹ የተወሰነ መሳሪያ ገዙበት። ቀሪው ደግሞ ለድርጅታቸው ይሄ ተባብረው የሚያስቀምጡት መለስ ዜናዊና ስብሀት ነጋ ነበር። ለሕዝቡ የደረሰው ምንም ነገር የለም። በየበረሃ የሞተ ሰው ነው የምታገኘው። በየበረሃ በሄድክበት የሰው ሬሳ ነው። በአውሬዎች የተበላ የጅብ ቁርጥራጭ የሰው አካል ነው የምታገኘው። የትም ቦታ ብትሄድ ታገኛለህ። የትግራይ ሕዝብ ለጥቃት ደረሰ። አጥንቱ ሰብረው ማንነቱን የነፈጉት መጀመሪያ ጀምሮ እስካሁን ድረስ ያለው ጊዜ ነው። በዛ ውስጥስ እንደ ገንዘብ ሀላፊነቶ ምን አይነት ሚና ነበሮት በዛን ጊዜ የተወሰነ ገንዘብ የኢትዮጵያ ብር ወደ እኔ ነው የሚመጣው ቀጥታ እኔ ነው የማከፋፍለው ሌላው ግን ይህ እርዳታ ለመጣው አገዝ እየሸጡ በየት ነው የሚያስቀምጡት ብርሃን ገብረ ክስቶት ነበር ዋናው አባዲ ዘሞ ነበር ሌሎችም ነበሩ ይሄን በሱዳን ውስጥ ያከማችስ እና አይዘር ስብሓት ኦር መግለስ ይሄዳሉ። ውጭ ሀገር ሂደው ያስቀምጡታል። የተወሰነ ገንዘብ ደግሞ የአሜሪካን ዶላር ወደ ኢትዮጵያ ወደ እኔ ያመጣሉ። ይህን የሚያመጡት ወደ እኔ የሚያመጡት ተመንዝሮ ወደ ኢትዮጵያ ገንዘብ ተመንዝሮ ለነሱ ለገበያ ጥቅም በዛ በሀገር ውስጥ በመሬት ውስጥ የሚጠቀሙበት ገንዘብ ለመመንዘር ነው። እና በተረፈ ግን ገንዘቡ በድብቅ ነው የሚያስቀምጡት የነበሩ ይብን ፖሊት ቢሮዎቹም የነበሩ በዛን ጊዜ አያውቁትም፣ የት እንደሚያስቀምጡት። የት ለምሳሌ ድርጅቱ ማህበራዊ ኢኮኖሚ ምክትል ሊቀመንበር የነበረ ገብሩ አስራት ነው። እሱም አያውቅም። ከሚገርማ ነገር እሱም ልክ ወደ እኔ የሚመጣውን ገንዘብ ብቻን ያሳውቀዋለ እንጂ እነሱም እንኳን አያሳውቁትም፣ አይነግሩትም። ይሄን ያህል ገንዘብ አምጥተው ሰጥተውናል፣ ይሄን ያህል ሚሊዮን አለን፣ ይሄን ያህል የሱዳን ገንዘብ አለ ይህን ያህል የሳውዲ አረቢያ ገንዘብ አለ ብዬ የምነግረው እኔ እንጂ የእነሱ አይነግሩትም ነበር፣ ይደብቁ ነበር። አቶ ገብረ መድህን በህወሓት ታጋይነት አስራ አምስት ዓመታትን ካስቆጠሩ በኋላ ተነጥለው ወጡ። ሰነባብተውም እጃቸውን ለኢህድሪ መንግሥት ሰጡ። አገር ቤት ገብተውም በብዙሃን መገናኛ ከቀድሞ የትግል ጓዳቸው አቶ አብርሃም ያየህ ጋር ሆነው ስለ ሕወሓት አሉታዊ ገጽታዎችን ገለጡ። ብዙም ሳይቆዩ ግና በህዋት የሚመራው ኢህአዴግ የሂድሪን መንግሥት ገርስሶ በእግሩ ተተካ። አቶ ገብረ መድንም በኬንያ በኩል ለስደት ተዳረጉ። ቆይተውም ወደ አገር አውስትሬልያ ዘለቁ። ከህዋት የተነጠልኩበት ዋና ምክንያት ከብዙ ጊዜ ጀምሮ በጣም በጣም የሚያሳዝን ሁኔታዎች እያየሁ ነው የመጣው። አለዋውያንን በምናይበት ጊዜ ብዙ መከራ፣ ብዙ ግፍ የደረሰባቸው ባየሁ በብዙ ጊዜ ከሺህ ዘጠኝ መቶ ሰባ ሁለት ጀምሮ ቀጠለ ለሄድ የመጣ የሞት ሰዎችም አይቻሉ ይሄ ቅሬታ ታገረብኝ። ውሆን ላይ ሁለተኛ ወያነ ሲፈጠር ጸረ ዲሞክራሲ ነው። በትግራይ ህዝብ ላይ ከፍተኛ ጥቃት አደረሰ። አባታቸው እየተገደለ፣ እናታቸው እየተገደለ፣ ሀብታቸው እየተወረሰ በጣም ህፃናት ልጆች ተንከራተው የቀሩ ነበር። ይሄ አውቃለሁ። ጠቅላላ ሓለዋ ወያነ ውስጥ የሚፈጸመውን ግፍ አያለሁ። ስራ ገበሬው ደግሞ አንድ ሺህ ብር ይቀጡታል። አንድ ሺህ ብር መክፈል በትግራይ ውስጥ በጣም ከባድ ነው። አየህ፣ በጣም የማይችለው ነው። ያለውን ንብረት ሽጦ ወይም ደግሞ ተንከራተው ወደ ስደት ይሄዳሉ። ብዙ ግፍ ሲሰራ እያየሁ የመጣሁ ነኝ። ጭካኔው አይቼዋለሁ። አንድ ይሄ ነው። ሁለተኛ የኢትዮጵያ መሬ ካለምንም መብቱ ለምሳሌ ይሄ አርማጭሆ አካባቢ ሱዳን የሰጠው አለ አግባብ ነው። ይሄንን በደንብ አውቀዋለሁ እንዴት እንደተሰራ እንዴት እንደሄደ ምን እንደተደረገ ይህንም ጥሩ አድርጌ ስለማውቀው ሰዎቹም የሚደራደሩ የነበሩ ይህንንም በደምብ ስለማውቀው ይህንን የሀገር ሉዓላዊነት አሳልፎ ለአንድ ሀገር መሸጥ በጣም ይቆረቆረኝ ነበር እና ብዙ ግብ ስላየው በመጨረሻ በሺህ ዘጠኝ መቶ ሰማንያ መጨረሻ ወደ ሰማንያ አንድ መግቢያ እኔ ከዚህ ድርጅት ለቅቄ መጥፋት አለብኝ እንጂ ከዚህ ድርጅት ጋር ካልኖርም እግዚአብሔር እድል ከሰጠኝ ኢትዮጵያ ገብቼ አጋልጠዋለሁ፣ ከሞትኩ ደግሞ ልሙት ብዬ ወጣ ሄድ። እግዚአብሔር ደግሞ አሳካልኝ፣ ኢትዮጵያ ገባ። የነበረውን ሁኔታ ሁሉ ለሕዝብ አጋልቸዋለሁ፣ እንዲጋለጥ አድርጌዋለሁ። ማንነቱ እንዲታወቅ በሕዝብ በኢትዮጵያ ሕዝብ አድርጌያለሁ። ይሄን ነው የወጣሁት፣ ይሄን ለመስራት። ኢትዮጵያ ውስጥ ከገቡ በኋላ ከፍተኛ ደረጃ በቴሌቪዥን እና በሬዲዮ ሰፊ የሆነ ማብራሪያ ሰጥተውበታል። ከአቶ አብርሃም ያየህ ጋር ሆነው የአገር ቤት ህይወቶ ምን ይመስል ነበር? ከዛስ እንዴት ወጥተዋ ወደ አውስትራሊያ ሊመጡ ቻሉ? አገር ቤት እንደ ገባሁ ምንድን ነው የሆነ? ምንም ያጋጠመኝ ክፉ ነገር የለም። ወያኔዎች እኔን ለመግደል ይመጡ ነበር፣ ሰማሩ ነበር፣ እኔም ሆነ አብርሃምም ለመግደል ይመጡ ነበር ግን እኔ ታክቲካቸውን ስለማውቃቸው ብዙ አልጨነቅም ነበር። ወያኔ ኔ ታክቲኮ አውቀዋለሁ። ፈሪ ከሆንክ ያፀው ቃጥሃል፣ የምትጋፈጠው ከሆንክ ደግሞ ይፈርሃል። ሀገር ቤት ከገባሁ እኔ እንደመ እንዳልከው በቴሌቪዥን በሬዲዮ በስፋት ማንነቱን አጋልጨዋለሁ። አብርሃምም ነበር እኔ ጋ፣ ሁለታችን አጋልጸናል፣ ሁለታችን ሰርሰናል። ከዛ በኋላ ወያኔ ወደ ስልጣን ሲመጣ እኔ ለኢትዮጵያ ህዝብ የተናገርኩት የመጨረሻው ቃል ይህ ስርዓት ከመጣ አንተን ይወትናሃል፣ ኢትዮጵያን ሀገራችን ትበታትናለች፣ ያፈርሳታል። ተጠንቀቅ። ከማታውቀው አምላክ የምታውቀው ሰይጣን ይሻልሃል ብዬ ተናግሬያለሁ። ይህንንም የኢትዮጵያ ሕዝብ ብዙ ድምፅ አልሰጠኝም መሰለኝ ገባ ወያኔ። አሁን ደግሞ እንደገባ ስልጣን ከያዘ በኋላ ሀገሪቷ ምን ላይ እንደደረሰች አሁን ያለችበት ሁኔታ እንደምታየው ነው። ኢትዮጵያ በዘር በቋንቋ በትኗታል ወያኔ ሆን ብሎ ይዞት የመጣ ነው። በረሃይ ያለን ሁሉ ጊዜ ደጋግሞ የሚነሳ የነበረ ይሄ ነው። ይህቺ ታላቅ ሀገር፣ ይህቺ ባለ ታሪክ ሀገር በታትኖ እዚህ ያደረሳት ወያኔ ስለሆነ በህግ መጠየቅ አለበት ባይ ነኝ እኔ። ከዛስ እንዴት ወጡ ከሀገር እና ወደ አውስትራሊያ ደረሱ? መንግስቱ ኃይለማርያም ኢትዮጵያን ጥለው ከብሰው አይሄድም የሚል እምነት ነበረኝ። በወጊያም እዛ እሳተፋለሁ፣ ያው የተቻለኝ አቅም አደርጋለሁ የሚል እምነት ነበረኝ ኢትዮጵያ ሀገሬ ግን ብቻ ወጣን ብዬ ነበር። ከዛ በኋላ ልክ ሰኔ አስራ ሶስት ይሁን ምን በሬዲዮ ስሰማ ፕሬዚዳንት መንግስቱ ኃይለማርያም አገር ጥለው ኮበለሉ የሚባል በሬዲዮ ሰማ፣ በሬዲዮ ሰማ። ምን አደረግኩኝ? አብርሃም ያያ አለ፣ ተገናኘን። ፕሬዚዳንቱ ሂደዋል፣ ስለዚህ ኢትዮጵያ መሪ የላትም። ወያኔ ይገባሉ። ወያኔ እንደሚገቡ ግን ጭልንጭል ነበረኝ ወሬ ነበረኝ። ምናልባት ሚያዚያ ይገባሉ የተባለው ጉንበት ነው የገቡ እነሱ። ከአሁንም ቀደም እንደተነጋገርነው ስለገባሁን በል እንውጣ አልኩት። ልክ ሰውየው በአስራ ሶስት እንደወጡ እና በስንት ወጣን? ቀኑ እኮ ትዝ አይለኝም። መጨረሻ ወጣን። ልክ ሞያሌ እንደደረስ አዲስ አበባ ገባ ወያኔዎቹ። ሞያሌ እንደገባን አዲስ አበባ ሲደርሱ፣ ከዛ ወደ ሱዳን ወጣ ከሱዳን በመጠለያ ለሶስት ሳምንት ለአራት ሳምንት ነው ቆየሁ። ተከታትለው ወደ እኔ መጡ እኔን ለመግደል። ከዛ አንድ ቀን ኬንያ ደርኩ። ከሞያሌ ኬንያ ወደ ስደተኞች የሚያርፉባት አልነበረም። እዛ ላይ ያሰረፉኝ፣ ብዙዎች ነን። እዛ ነው የነበርኩ ቤት የመጣው ገዳዩ። ከዛ በኋላ ወደ ናይሮቢ ሄድኩ። ናይሮቢ ሄጄ ሰው አፈላልጌ መኪና አገኘሁ። ኡጋንዳ መጣ። ኡጋንዳ እንደመጣ ዩናይትድ ኔሽን ተቀበለኝ። ሲቀበለኝ ጊዜ ትንሽ ገንዘብ የሚሰጠኝ ነበር። በዚህ ጊዜ ተከታትለው ገዳዮች መጡ። አሁን ለመንግስት አመለከት። ሳመለክት ጊዜ ጠብቁት፣ ተከታተሉ ስደተኛ ነው፣ የኤንኤስያ ስደተኛ ነው ተብሎ ትናደረጉ። ከዛ በኋላ ሁለት ጊዜ ጥይት ተኮስብኝ ማታ ሊተኩስብኝ ጊዜ እግዚአብሔር ይመስገን አልነኩኝም። በመጨረሻ አሳሰሩኝ። አሳሰሩኝ እስር ቤት ሉዚራ የሚባል እስር ቤት አለኝ። እዛ ወሰዱኝ። እዛ ቆየሁ። ከዛ ከቆየሁ በኋላ ከአንድ ወቅት ከሁለት ሳምንት በኋላ ተፈታሁ። ነፃነ ኡጋንዳ ጋራንቲ፣ ሙሉ ጋራንቲ ይሰጥሃል። የኤንሲአር ም እንትን ስላለ ስለተቃወመን ነፃንህን ትሄድ አሉኝ። ሄድክ ወጣሁ። ከዛ በኋላ ጠብቀ ጠብቄ ጠብቄ አንድ እንቅፋቶች አሉ። በዛ በዩኤንኤ ሰአት ተሰግስገው ያ ቆጠራዬ እየሰበሩ እየሰበሩ እየሰበሩ አቆይኝ። ከዛ በኋላ ዩናይትድ ኔሽን ተነጋግረው ከአውስትራሊያ መንግስት ወደ አውስትራሊያ መንግስት በዩናይትድ ኔሽን ህጋዊ ስደተኛ ሆኜ መጣ ወደዚህ ወደ አውስትራሊያ። በዚህ ነው ወደዚህ የገባሁት። በአሁኑ ወቅት አቶ ገብረ መድን ከስደት ህይወት በታደገቻቸው አገር አውስትራሊያ የጡረታ ህይወታቸው ደስተኛ ናቸው። ይሁንና የአገር ቤቱ ፖለቲካ ስግነትን ሲላበስ ቢሳካላቸው በህይወት ካልሆነም፣ ከህልፈተ ሕይወታቸው በኋላም ቢሆን የዘላለም ማረፊያ ቤታቸውን ማድረግ የሚሹት ኢትዮጵያን ነው። አውስትራሊያ ህይወቴ በጣም ጥሩ ነው። ምንም ችግር የለኝም። ምንም ፍርሃት የለኝም። በጣም ጥሩ ነው። ትግሌ ከወያኔ ጋር ያተኮረ ስለሆነ ወያኔ ጋር ጉዳቸውን አሁንም አንድ በአንድ እያወጣ በየዌብሳይት ዘረጋለሁ። ታየው ትሆናለህ። ብዙ ነገር እየሰራሁ ነው። ጥሩ ነው ያለሁት። የሚቀጥለው እግዚአብሔር እድሜ ተሰጠኝ ሀገሬ ውስጥ ነው የሚሄድ ሀገሬ ውስጥ ነው የምገባው። ስሞትም ሬሳ የሚቀበረው ኢትዮጵያ ውስጥ ነው። ኢትዮጵያ ነው የምገባው። ኢትዮጵያ እሄዳለሁ። አሁን ያለው ሁኔታ ከተሻሻለ አሁን ያለው ሁኔታ ወደ ጥሩ ሁኔታ ከተለወጠ ቀድሞ ኢትዮጵያ ከመጣች ወደ ኢትዮጵያ ሀገሬ ይሄዳለሁ። ሀገሬ ገብቼ ነው የምንኖረው። ሀገሬ ኢትዮጵያ ከአሁን ከሚታየው ሁኔታ ነጻ ትወጣለች፣ ወደ ቀድሞ ኢትዮጵያ ትመለሳለች። ህዝቧም በሰላም ይኖራል፣ ህዝቧም የተማረ ይሆናል፣ ህዝቧም ያድጋል፣ ህዝቧም በኑሮው ይደሰታል። ኢትዮጵያ ከአሁን ካለችበት መከራ ይሄን መከራ አልፋለች። ይሄ በዚህ መከራ ትፈትናለች። ለወደፊት ግን ኢትዮጵያ የበለጸገች እና የሰለጠነች ሀገር ሆና ትወጣለች። የኢትዮጵያ ህዝቡ ደግሞ ማንነቱን ያከብራል። የድሮ አንድነቱ ተመልሶ ይመጣል። በአንድ ኢትዮጵያዊ ስም ስር ይኖራል የሚል እምነት አለኝ። እምነቴም ትክክለኛ ነው። ወደ ኢትዮጵያዊነቱ የማይመለስ ሰው የለም። የኢትዮጵያ አንድነት ይመለሳል። የኢትዮጵያ ሰንደቅ ዓላማ ትውለበለባለች እጇ ወደ አምላክ ዘርግታ እንዳለች ነው። ስለዚህ የኢትዮጵያ ለወደፊቱ ያለኝ እምነትና ያለኝ ርእየት አመለካከት ሰፊ ነው። ኢትዮጵያ ነጻ ትወጣለች፣ የኮራች ሀገር ትሆናለች ብዬ አምናለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። ቴል አስ ዋት ዩ ቲንክ ላይክ አስ ኦን ፌስቡክ ኦር ፎሎ አስ ኦን ትዊተር።